አንቺ ብቻ አይደለሽም፣ ሄርሚ፣ እኛም ነን። ክረምቱ በጣም ያስርባል። በሉኝ እስቲ፣ የሁሉም ነው። በሉኝ እስቲ፣ አንቺ ብቻ አይደለም። በሉኝ እስቲ፣ ደ እየበላው ራሱ ይርበኛል። በቃ ፎርጌት አባት ዳ